ለብዙ ሩዋንዳውያን ቤተ ክርስቲያን የመንፈስ ረፍት የሚያገኙበት ቦታ ነው። ለጀምስ ሙሬንዚ ግን ከዚያ በተቃራኒው ነው የሆነበት። በመኖሪያ አካባቢው ከሚገኝ ቤተ ክርስቲያን ትንሽ ራቅ ብሎ ባለ ቦታ የብሩንዲ ዜግነት ያላቸው የቤተ ክርስቲያኗ ቄሶች የምድር ገነት እንዳለ ቃል ገብተውለት አምኗቸው ያሉትን አድርጎ ነበረ። ሙሬንዚ የቡሩንዲ ደላላዎች እየተጠጉ ስራና ሌሎች ጥቅሞች እንደሚያገኙ ቃል ገብተውላቸው ተታለው የኮንጎ ዜግነት ላላቸው ሰው አሻጋሪዎች ተላልፈው ከተሰጡ 28 ሩዋንዳውያን አንዱ ነው። ሆኖም ሙሬንዚን የሩዋንዳ የጸጥታ ኃይሎች ታድገውት ከከፋው ችግር ሊተርፍ ችሏል። እሱ እንደሚለው ሰዎችን ለዚህ ችግር የሚዳርገው ስራ አጥነት ነው። ለጸሎት ቤተ ክርስቲያን በተገኘሁበት ወቅት ከቡሩንዲ የመጡ ቄሶች ወደ እኔ መጥተው አማ ላይ ሀሳባቸውን አካፈሉኝ። እኛ ከወሰድ ናችሁ ቤት እንሰጣችኋለን፣ ጥሩ ስራ፣ ጥሩ ደሞዝና ነጻ የጤና ዋስትና ታገኛላችሁ አሉን። ኢላማ ያደረጉት ገንዘብ የሚያስፈልጋቸውን፣ ችግር ላይ ወደቁትን፣ ስራ ያጡ ወይም ሌላ ቤተሰባዊ ችግር ያለባቸውን ሰዎች ነው ነው ይህ አይነቱ ስራ የሚካሄደውም ቄስ የሚባሉትን ሰዎች በቀጠሩ ኮንጎ በሚኖሩ ሰዎች ቡድን ነው እኛም የኮንጎ ስደተኞች ተብለን እንድንሄድ ነበር የታሰበው እናም እኔ የሰው አሻጋሪዎች ሰለባ ልሆን እችል የአሜሪካን ውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው ዘገባ በቡሩንዲ አለመረጋጋትና ፖለቲካዊ ቀውስ ምክንያት ወደ ሩዋንዳ ከሚሰደዱት ውስጥ አንዳንዶቹ ሕጻናትን ጨምሮ ለወሲብ ንግድና ገንዘብ ለማያገኙበት የቤት ስራ ይዳረጋሉ። ሀገሪቱ ስራ ታገኛላችሁ የሚል ቃል እየገቡ የብሩንዲና የኮንጎ ዜጎችን በቀላሉ የሚያጠምዱ ሰው አሻጋሪዎች መተላለፊያ ሆናለች የእነዚህ ሰለባ ከሆኑት አንዱ ቡሩንዲያዊው አይሳክ ኒዮጌና ነው ወደ ቃታር ለመሄድ መንገድ ጀምሮ ወታደሮች መልሰውታል መጀመሪያ ለመሄድ ያሰበው ግን ቃታር አልነበረም ቡሩንዲ ና ብሩንዲ እያለሁ ስራ አልነበረኝም። ዩጋንዳ ከፍተኛ ትምህርቱን የሚከታተል ጓደኛ ነበረኝ። ለበዓል ሲመጣ አግኝቸው፣ እርሱ ያለበት ሀገር ቀጥረው ሊያሰሩኝ የሚችሉ ሰዎች እንዳሉ ጠየቅኩት። ስራ ሊሰጠው የሚችል ጓደኛ እንደሌለው ነገር ግን ቃታር ስራ የማግኘት እድል እንዳለ ነገረኝ። የሩዋንዳ አቃቤ ህግ ጆን ቦሶኮ ሙታንጋ እንደሚሉት ሰዎች በህገወጥ መንገድ የሚሸጋገሩበት ወንጀል በእርግጥ ለሩዋንዳ ከፍተኛ ችግር ነው። እሳቸው እንደሚሉት መንግስት እስካሁን አንዳንዶቹን ሰው አሻጋሪዎች ለፍርድ ማቅረብ ችሏል። ይሁንና ችግሩ ከአመት ወደ አመት እየተባባሰ በመሄዱ መንግስት ይበልጥ ራሱን ማዘጋጀት አለበት ይላሉ። ሰዎችን በህገ ወጥ መንገድ የማሻገር ወንጀሎች ተፈታታይ ናቸው። ምክንያቱም ወንጀሉ በተደራጀ የወንጀለኞች ቡድን ነው የሚፈጸመው። ያም ሆኖ አንዳንዶችን ለፍርድ ማቅረብ ችለናል። በጎርጎሮሳዊ 2012 12 የክስ ዶሴዎች ነበሩ የደረሱን። በ2014 10 ደረሱ። ከ2014 እስከ 2015 ባለው ጊዜ ደግሞ 51 ሆነዋል። እነዚህ ቁጥሮች እየጨመሩ ነው። በሚቀጥሉት ሁለት ወይም ሶስት ዓመታት ምን እንደሚሆን ደግሞ አናውቅም። ሩዋንዳ ድንበር ተሻጋሪ የተደራጀ ወንጀልን ለመከላከል የወጣውን የተባበሩት መንግስታት ስምምነት በጎርጎሮሳዊ 203 ዓ ም አጽድቃለች ይሁንና እስከ 2012 ዓ ም ድረስ ሰዎችን በህገ ወጥ መንገድ የሚያሻግሩ ወንጀለኞችን የሚቀጣው ህግ የሩዋንዳ ወንጀለኛ መቅጫ ህግ አካል አልነበረም